ባለፈው 2015 ዓ ም በዓለም አቀፍ ደረጃ 1634 የሞት ቅጣት የተበየነባቸው ሰዎች ተገድለዋል። ይህ አሃዝ ከ2014 ጋር ሲነጻጸር በ50 ከመቶ ጨምሯል። ባለፉት 25 ዓመታት ከተፈጸሙት የሞት ቅጣቶች በ2015 ዓ ም የተፈጸመው በልጦ ነው የተገኘው። ይህ ጉልህ ጭማሪ እጅግ እንዳሳሰባቸው በዓለም የሚፈጸሙ የሞት ቅጣቶችን የሚከታተሉት የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ባለሙያ ኪያራ ሳንጂዮርጆ ገልጸዋል። አምነስቲ በሞት የሚቀጡት ሰዎች ቁጥር በይፋ ከሚነገረው እንደሚበልጥ ያምናል። ምክንያቱም የሞት ብይንና ቅጣት በሚስጥር ከሚያዝባት ቻይና አንዳችም ይፋ መረጃ አይወጣም። እንደሚገመተው በዝችው እስያዊት ሀገር ባለፈው ዓመት ብቻ በሺዎች የሚቆጠሩ ሰዎች በሞት ተቀጥተዋል። ዜጎቿን በሞት በመቅጣት ቻይና በዓለም ቀዳሚውን ቦታ ይዛለች። በዓለም በሞት የሚቀጡ ሰዎች ቁጥር ከመጨመሩ ጎን የሞት ቅጣቱን ተግባራዊ ያደረጉት ሀገራት ቁጥርም ባለፉት ጊዜያት ከፍ ብሏል። በሀገሮቻቸው ህጎች ውስጥ የሞት ፍርድ ከሚፈቀድባቸው 94 ሀገራት መካከል በ2015 ዓ ም ቅጣቱን የፈጸሙት 25 ሲሆኑ ይህዋ ሀዝ በ2014 ዓ ም 22 ብቻ ነበር በ2015 ዓ ም 90 ከመቶ የሞት ቅጣት የተፈጸመው በተለይ በኢራን ፓኪስታንና ሳውዲ አረቢያ ውስጥ ነው እንደ ኪያራ ሳን ጂኦርጆ ገለጻ በፓኪስታን ባለፈው ዓመት በሞት የተቀጡት ሰዎች ቁጥር 320 ነበር። ለምሳሌ የፓኪስታን መንግስት በ2014 ዓ ም በፔሻወር የተፈጸመውን አስከፊ ጥቃት ተከትሎ የሞት ፍርድ ብያኔዎችንና የቅጣቱን ፍጻሜ እንደገና ለመጀመር ወስኗል። ከታህሳስ 2014 ዓ ም ወዲህ ባለሥልጣናቱ ሳያቋርጡ የሞት ቅጣትን ተግባራዊ እያደረጉ ነው። ፓኪስታን ውስጥ በየቀኑ ሰዎች በሞት እንደሚቀጡ ነው የምንሰማው። ፓኪስታን ውስጥ የሞት ፍርድ ከሚያስበይኑ ሰላሳ የወንጀል አይነቶች መካከል የእጸሱሱ ንግድ፣ በትዳር ላይ መማገጥና ክብረ ንጽህናን መድፈር የመሳሰሉት ጥቂቶቹ ናቸው። በአሁኑ ጊዜም በዓለም የሞት ቅጣታቸውን የሚጠባበቁ ብዙ ወንጀለኞች በወህኒ የሚገኙባት ቀዳሚዋ ሀገር መሆኗን የአምነስቲ ዘገባ አመልክቷል። አምና ኢራን በአብዛኛው በሱሳ ሲያዥ እጽ ንግድ የተወነጀሉ አንድ ሺህ ሰዎችን በሞት ቀታለች። በሞት ቅጣት በሰባ ስድስት ከመቶ ጭማሪ የታየው ግን ብዙዎች ተረሽነው ወይም አንገታቸው ተቀልቶ በተገደሉባት በሳውዲ አረቢያ ነው። ከዚሁ ጋር በተያያዘ በ2014 ዓ.ም አንድም ሰው በሞት ያልቀጡ ስድስት ሀገራት በ2015 የሞት ቅጣት ፈጽመዋል። ለምሳሌ ይላሉ ኪያራ ሳን ጆርጆ፣ ካለፉት አስር ዓመታት ወዲህ አንድም ሰው በሞት ሳትቀጣ የቆየችው ቻድ ባለፈው ዓመት የአሸባሪው ቡድን ቦኮ ሀራም አባላት ናቸው ያለቻቸውን አስር ሰዎች በሞት ቀጥታለች። ካሜሩንም የቦኮ ሀራም አባላት ናቸው ያለቻቸውን ዘጠና ስምንት ሰዎች ላይ የሞት ፍርድ ብይናለች። ቱኒዚያ፣ አልጄሪያና ግብጽም ባወጡት ልዩ የሽብርተኝነት ህግ መሰረት የሞት ብይንን አስተላልፈዋል። ይሁንና እንደ አምነስቲ ኢንተርናሽናል አስተያየት የሞት ቅጣቱ ሀገራትን ከሽብርተኝነት አይከላከላቸውም፣ ሽብርተኝነትንም አያስቆምም። መንግስታት በእርግጥ የቦምብ ጥቃቶችን ማስቆም ከፈለጉ የዚህ አይነት ችግሮችን መንስኤ ለይተው ማወቅና በሀገሮቻቸው ውስጥ ጽንፈኝነት እንዳይስፋፋ ጠንክረው መስራት ነው ያለባቸው። የሞቱን ቅጣት እንደ ሰብአዊ መብት ጥሰት የሚመለከተው አምነስቲ ኢንተርናሽናል የሞቱ ፍርድ አዘውትሮ ትክክለኛ ባልሆነ የፍርድ ሂደትና ቁም ስቅል ሲበዛ በተገኘ መረጃ ላይ ተመስርቶ የሚሰጥ በመሆኑ አብዝቶ ነቀፌታ አሰምቷል። ከዚህ በተረፈም የሞት ቅጣትን ተግባራዊ ባደረጉት ፓኪስታንና ዩኤስ አሜሪካን በመሳሰሉ ሀገራት በፍርዱ ብይን አሰጣጥ ላይ በጣም ብዙ ስህተት እንደሚሰራና ሰዎችም በስህተት እንደሚገደሉ ተመልክቷል። የሞቱ ቅጣት ቢጨምርም ግን በዓለም ይህን አሰራር የሚከተሉት ሀገራት ቁጥር በወቅቱ እየቀነሰ መምጣቱን አምነስቲ ጥሩ ዜና ብሎታል። ባለፈው አመት ብቻ አራት ሀገራት ማዳጋስካር የፊጅደሴቶች ሴቶች ዴሞክራቲክ ኮንጎ ሪፐብሊክ ና ሱሪናም የሞት ቅጣትን ከህጋቸው ሽረዋል በዚህም የሞት ቅጣትን እየሻሩት ሀገራት ቁጥር ወደ 102 ከፍ ብሏል ከሰሃራ በስተ ደቡብ የሚገኙት አፍሪቃውያት ሀገራትም ውስጥ በሞት የተቀጡ ሰዎች ቁጥር መቀነሱ ተገልጿል ሳን ጆርጆ እንደ ጠቆሙት ጊኒ ቡርኪናፋሶ ና ኬንያም የሞትን ቅጣት በቅርቡ ሊሽሩ ይችላሉ የሚባሉ ሀገራት ናቸው።